ዶክተር ኃይሌ አረፋይኔ በሳውዘርን ክሮስ ዩኒቨርሲቲ አስተማሪ እና ተመራማሪ፣ ወይዘሮ ኤልሳ ዘውዴ የወልዱ የሰብአዊ መብቶች አንቂ። በአሁኑ ወቅት አንዱ ኢትዮጵያ ውስጥ ከሚነሱ የማንነት ጥያቄዎች ውስጥ የራያ ጉዳይ ተጠቃሽ ነው። ወይዘሮ ኤልሳ እርሶ የዛ አካባቢ ተወላጅ ኖት። የራያ ማንነት አወዛጋቢ ሊሆን የቻለው ለምንድን ነው? ታሪካዊ መንስኤው ምንድን ነው? የራያ ማህበረሰብ ብሉ ስለሰጠኝ አቶ ካሳሁን በጣም አመሰግናለሁ። ዋናው የራያ ህዝብ የማንነት ጥያቄ ያተመለሰው በሁለቱ የራያ ህዝቦች አል ክፍፍል ትልቅ ክፍፍል የተደረገው በራያ በራያ ቆቦ ያለው የራያ ማህበረሰብ ተለያይቶ በመኖሩ ነው። መጀመሪያ ሁለተኛው የኦሮሞ ህዝብ ዝምታ ነው። ይሄ የኦሮሞ ህዝብ ዝምታ ለራያ ህዝብ ልክ እንደ ክህደት ነው። እኔ የምቆጥረው በራሴ ማለት ነው። የራያ ህዝብ በሰሜኑ ክፍል በትግራይ ከዛ ሀገር ወይም ክልል ውስጥ ሲኖር እንታዊ ህዝብ ነው። የራያ ህዝብ ወደ አምስት አራት ቋንቋዎች የሚናገሩበት ቅይጥ የሆነ ህብረ ብሔራዊ ነው፣ ግን ማንነቱ የኦሮሞ ማንነት ያለው ሁኖ በብዙ ማስረጃዎች የተደገፈ ያለበት ሁኔታ ነው ያለ የራያ ህዝብ የማንነት ጥያቄ። እነኚህ ችግሮች መንስኤ ቢሆኑ በሰላማዊ መንገድ በዲሞክራሲ መንገድ አለመፈታቱ ወደ ትልቅ እንዲገባ አድርጎታል። እንግዲህ ምንድን ነው ራያ ማን ነው የሚለው ራያ አማራም ትግራይም አይደለም። የራያ ህዝብ የማንነት ጥያቄ ለተደጋጋሚ ያነሳው ራያ የሚለው ጎልቶ የታየበት የወሎ ማህበረሰብ ከወሎ ማህበረሰብ ውስጥ የወጣ ማንነቱ ከወሎ ህዝብ ጋር የተሳሰረ የኦሮሞ ማንነት ያለው ነው። የራያ ህዝብ ብዙ አማርኛ ተናጋሪ፣ ብዙ ትግርኛ ተናጋሪ፣ አገውም፣ አፋር እንዲሁም ሳሆ ይገኙበታል። ይሄ ግን የራያ የማንነት ጥያቄ ወደ ጎን የሚተውበት ወይ ደግሞ ማንነቱ ሊያረጋግጥ ማይችልበት አይደለም። አመሰግናለሁ። አተያይ ራያ ከየትኛው ጎራ የሚከፈል ነው ወይም የሚመደብ ነው ብሎ ነው የሚያስቡት? ራያ ራሱን የቻለ ራያ ማንነት ይዞ ለብቻው መቆም ነው ወይስ ራያ አመራ ነው ወሎዬ ነው የሚለው የትኛው ነው የእርሶ የማንነት መለያ በርሶ አተያይ በእኔ አተያየት እንግዲህ የራያ የማንነት ጥያቄ ማንነት አይሸጥም፣ አይለወጥም። አንድ ማህበረሰብ ማንነቱ ወድዶ ሳይሆን ስጦታ የተሰጠው ከእናት ከአባቱ ውረድ ተዋረድ የመጣበት ይሄ ልንክደው አንችልም። ስለዚህ የራያ ህዝብ የማንነት ጥያቄ የኦሮመነት ባህሪ ጎልቶ የሚያንጸባርቀው የራያ ህዝብ ካሁን በኋላ ወደ ወሎ ተጠቃሎ ወደ ኬሚሴ የሚኖርበት አጋጣሚ ፈጠር ለራያ ህዝብ ነፃ ያወጣዋል። የማንነት ጥያቄ ስለሆነ ራያ የሚለው ስም ራያ ማለት ለራሱ መደበኛ ህዝብ ማለት እንደሆነ በአፋን ኦሮሞ በገዳ ስርዓት ውስጥ ይገኛል። ዶክተር ሀይሌ የራያ የማንነት ጥያቄ አወዛጋቢ መሆኑ አዲስ አይደለም። ባለፈውም ከሌሎች ጋር ባደረግነው ውይይት ላይ እንደዚሁ ጉዳይ ተነስቶ ነበር። እንደሚያስታውሱት ከነ ዶክተር ተበጀጋ የዚህ የራያ ማንነት በአራት የተለያዩ አመለካከቶች ሊፈጠርበት የቻለው ከምን አኳየ ነው ይላሉ። ታሪካዊ መነሻው የራያ ማንነት ምንድን ነው? መልካም ካስሽ በጣም አመሰግናለሁ፣ ድሉ ስለሰጠኝ። በእኔ እይታ የራያ የማንነት ጥያቄ አወዛጋቢ ሆኖ ያውቃል የሚል እምነት የለኝም። ሆኖም አያውቅም አይደለምም። እንደ ህዝብም ተነስቶ እንደ ትግራይ አጠቃላይ ተነስቶ እየታገለ ያለበት ሁኔታ ነው ያለው። በእርግጥ የተወሰነ የራያ ክፍል ወደ አማራ ክልል ተወስዶ ተካሎ ነበር ወይ እሱ ሊያጠያይቅ ይችላል። ምክንያቱም ታሪካዊ ዳራም አለው። ታሪክን ማንሳት ማንሳታችን ካልቀረ ራስዩም መንገሻም ያነሱት አንድ ነገር ነበር በቅርቡ ምናልባት አንተም አይተው ይሆናል እሳቸው በአባታቸው ሲተዳደር የነበረው የትግራይ ግዛት የነበረው እስከ አልዋሃ ምላሽ እና በለማልሞ ምላሽ እንደነበር ሰሜን ወሎ ተብሎ እነ ቆቦ እና ሌሎች በአጠቃላይ እስከ ወልዲያ ድረስ እስከ አልዋሃ ድረስ ትግራይ እንደነበር ይናገራሉ ከሳቸው በላይ የታሪክ መዝገብ ሊኖረን አይችልም ስለዚህ እኔ የራያ ጥያቄ አወዛጋቢ ጉዳይ ሆኖ ያውቃል የሚል እምነት የለኝም። ምናልባትም ካነሱ የቀረ የራያ ክፍል አለን ወደ አማራ የተካለለና ወደኛው ወደ እኛው ወደ ራሳችን ወደ ትግራይ ይምጣ ተብሎ እንደ ትግራይ ተነስቶ ያውቅ እንደሆነ ምናልባት ሪሰንትሊ በጣም በቅርብ ጊዜ በዚህ ከዚህ ጦርነት መጀመር ጋር ተያይዞ የተነሱ ነገሮች አያለው። ምናልባት ግን የማይካደው አንዳንድ ግለሰቦች ይህንን ጥያቄ እንደ ጥያቄ ይዘው ይሄዱ ነበር ወይ? አዎ፣ እነማናቸው ነው መልስ መሆን የሚችለው? አብዛኛው በአገው፣ በቅማንት፣ በአርጎባ እና በኦሮሞ ብሔረሰቦች የሚሸፈን ነው አማራ ክልል ከሄድን ና። ከዛ ውጭ ግን የራያ ጉዳይ አጀንዳ ሆኖ በትግራይ ያው ባለን ህገ መንግስት ካሁን ድረስ ባለው ማየት ያለበት የትግራይ ክልል ክልል በለው ማለት ብዙም ባልደፍርም የትግራይ ክልል ምክር ቤት ነው የሚያየው። ወደዛ የራያ ማንነት ጥያቄ እንደ ጥያቄ ይዞ የቀረበ የለም። በሕገ መንግስቱ መሰረት መሄድ ስላለበት ማለት ነው። ግለሰቦቹ ግን እንዳልኩ ያ የማንነት ቀውስ ያለበትን ቲም ወይም ቡድን የሚመራው እንደዚህ አይነት ቀውሶች እንዲፈጥሩ ይሞክራሉ። አዲስ አይደለም በኢትዮጵያ እንደዚህ አይነት ነገሮችን እየፈጠርክ መሄድና ሁኔታውን ማወዛገብ እንዳልኩት ምናልባት ታሪክ እናንሳ ከተባለ የታሪክ መዛግብት እናንሳ ከተባለ ራያ የትግራዩ ራያ ይሰፋ እንደሆነ እስካልዋ እንጂ እኔ ትግራዋ አይደለሁም ብሎ ያነሳበት ሁኔታ የለም ለማለት ነው። በድፍረት መናገር የምችለው ማለት ነው። ምናልባት ግን አንድ እህቴ ካለችው ጋር እሷ ጎትታ ወደ ኦሮሞነት ነው የወሰደችው። አንተም በጥያቄዎች ያነሳኸው ወሎ ነው፣ ትግራይ ነው፣ አማራ ነው ወይስ ራያ ነው ብለን ያነሳውና በጥያቄህም የሌለ ይመስለኛል ኦሮሞነት የሚል ደግሞ ምናልባት እነዛ ቡድን ያልናቸው አንስተውትም አያውቁም። አማራ ነው ሲሉ ነው እንጂ የምንሰማቸው አዲስ አበባ ሆነው ማንነት መመደብ የሚፈልጉት ኦሮሞ ነው ሲሉ ሰምቼ አላውቅም። እና ምናልባት አዲስ አጀንዳ ለመፍጠር የተፈለገ ይሆን ወይ የሚል ያስብላል። አንድም ስህተት ነው ብዬ ላስተካክላትም ወደው አንድ የመጨረሻ የትግራይ ምክር ቤት የራያ ማንነት ጥያቄ ይዞ የቀረበለት የለም። ራያ በትግራዋይነቱ የሚኮራ ታሪክም ሲሰራ በትግራዋይነቱ ታሪክ እየሰራ የኖረ የቅርብ ጊዜ ታሪክ ማየት እንችላለን። ኃይለ ሥላሴ ግማሽ ራያ አልዋሃ ምላሽ ያልነውን የነበረው ግማሽ ራያ ነቆቦ ወስደው ወደ አማራ ከመስጠታቸው በፊት ምን አይነት ታሪክ ይሰራ እንደነበር ትግራዋይ ሆኖ የቅርብ ታሪክ ስለሆነ ብዙ የሚያደናግር አይደለም ለማለት ነው። ድፍረት እንዳይሆን ማንነት መመደብ ግን አሁንም ሰጋለሁ። ይሄ ነው ማለት የምችለው። ዞሮ ኤልሳ አሁን እርሷ ኃይሌ እንዳነሱት በእርግጥ እስካሁን ጎልቶ ሲሰማ የነበረው ራያ ማንነት ከአማራ ኦሮሞ፣ ወይም ወሎዬ ወይም ደግሞ ራሱን ችሎ ራያ ሆኖ ይቆም የሚሉ ናቸው። ከኦሮሞ ጋር ማያይዙ አዲስ የተነሳ ነው። ይሄ አጀንዳ ከየት እንደመጣም ለእኔ ግልጽ አይደለም ብለዋል። በዚህ መልክ እርስዎ ያያዙት ከምን አኳያ ነው? ጥሩ እንግዲህ ወንድሜ ካሳሁን ወንድሜ ዶክተር ኃይሌ እንዳነሱትም እንግዲህ ይሄው በተደጋጋሚ ለብዙ ጊዜ እኔ የሰማሁት ጉዳይ እና የራያ አባቶች እስከ ፌደራል ድረስ እንግዲህ ዶክተር ኃይሌ ይሄ እንዴት ሚስ እንዳደረጉት አላቅም የራያ አባቶች ከመቶ በላይ የራያ የማንነት ጥያቄ ስላነሱ ብቻ ህይወታቸው አደጋ ውስጥ ገብቶ የት እንዳሉም አይታወቁም። ብዙ ጋዜጠኞች የኢትዮጵያ ጋዜጠኞች መዝግበው ዘግበውት ነበር። ይሄ የራያ የማንነት ጉዳይ ማንኛውም የራያ ተወላጅ በራያነቱ የሚኮራ አንተ ማነህ ብትለው እኔ ራያ ነኝ፣ የራያ ተወላጅ ነኝ ነው የሚለ። ትግራዋይ ነኝ አይልም። ራያ ነኝ ነው የሚለው። የራያ ህዝብ አላማጣ ውስጥ የሚኖር መሆን ውስጥ የሚኖር ብዙ የኦሮምኛ ተናጋሪዎች ድምጻቸው ታፍኖ ሸሆች ተገለዋል። የሃይማኖት አባቶች ተገለዋል። በህወሓት ስትራቴጂ የራያ የማንነት ጥያቄ ያነሳ ሁሉ እየተጠለፈ በስለላ መረብ ጠፍቷል። ይሄ አዲስ አይደለም። ላው ኢትዮጵያ ህዝብ የሚያውቀውና የደረሰበት ግፍ ነው። ኢንክሉዲንግ ትግራይ ማለት ነው። ትግራይ ውስጥ የእንደርታ ህዝብ በብዙ ስቃይና መከራ ያለፈ ህዝብ ነው። ኢንክሉዲንግ የትግራይ ህዝብ ማለት ነው። ስለዚህ የራያ የማንነት ጥያቄ በብዙ ምሁራን እንዲሁም በአቶ ገብሩ አስራት የራያ ቆቦ የራያ አዘቦ ትግራይ እንዳላካለለ ከህወሀት ከስልሳ ስምንት አመተ ምህረት አጀንዳ እንደተካለለ ራሱ በራሱ ያስተዳድር እንደነበር የራያ ህዝብ ለማስረዳት ሞክረዋል። የአብርሃም ላይኔ የህወሀት አባል የነበሩትም እንዴት እንደተጠቃለለ ወደ ትግራይ እንደገባ ለማስረዳት ሞክረዋል። በካርታ ማለት ነው። ከመቼ ዓመተ ምህረት እንዴት ወዴት እንደተጠቃለለ የትግራይ ተወላጅ ነኝ። በሰብአ እንደርታ ተብሎ የሚጠራው የትግራይ ክልል ውስጥ ወይ ደግሞ ትግራይ ክፍለ ሀገር ውስጥ በእናቴ አካባቢ እንደርታ ተብሎ የሚጠራው የአባቴ ቤተሰቦች ደግሞ ራያ አዘቦ ተብለው ይጠራሉ። ከዚህ ማህበረሰብ ውስጥ ነው የወጣሁት። የራያ ህዝብ ራያ ነኝ ብሎ ነው የሚያምነው፣ እኔ እስከሚገባኝ ድረስ ማለት ነው። ወልቃይት ነህ ወይ ትግራይ ሲባል ወልቃይቴ ነኝ ወልቃይት ነኝ ነው የሚለው። የራያ የተለየ የማንነት ጥያቄ የሚዳፈንበት ነገር አይኖርም። እኔ አልገባኝ። ማንነኝ ነው የሚሉት? የትግራይ ተወላጅ ነኝ ብለዋል። ትግራዋይ ነኝ ነው የሚሉት ወይስ የኦሮሞ አካል ነውም እያሉን ነው? ራያ ራያ፣ እኔ ኦሮሞ ነኝ ነው የሚሉት? ማንነኝ ነው የሚሉት ነው ጥያቄዎት? እሺ፣ እንግዲህ ዶክተር ሀይሌ ያነሱት አንድ ሰው ከተለያየ ወይ ደግሞ ማልቲ አይደንቲቲ ዞር የሚወለድ ብዙ ማህበረሰብ አለ ይሄን ያውቃሉ ብዬ አስባለሁ። ስለዚህ አንድ ማህበረሰብ ከራያም፣ ከእንደርታም፣ ከአገውም፣ ከአማራም ከትግራይም ሊወለድ ይችላል። የራያ ማህበረሰብ የሚያጠቃልለው የአገውኛ ተናጋሪ በብዛት አማርኛና ኦሮምኛ የሚናገር ነው። ራያ ትግርኛ የሚናገር ማህበረሰብ፣ የአፋር እንዲሁም የሳሆን ተወላጆች ይገኙበታል። ስለዚህ እኔ እያልኩኝ ያለሁት እንደ አንድ ሰው ማልቲ አይደንቲቲ ያለኝ ሰው ትግራይ ውስጥ ስኖ ተወልጄ ያደግኩት የትግራይ ማህበረሰብ ውስጥ ነው። እኔ ትግራይ ውስጥ ነው የተወለድኩት። ይሄ ግልጽ ነው። ግን ከራያ ማህበረሰብ እና ከሰብአ እንደርታ ተብሎ ማህበረሰብ የወጣው ሰው ነኝ። ይሄ ሁሉ ማህበረሰብ ይሄ ሁሉ ቋንቋ ተናጋሪ ራያ ውስጥ ስላለ የራያ ማንነት መንጠቅ አይቻልም ነው። ዶክተር ሀይለ የእርሰ መላሽ ምንድን ነው? አሁን የጠየቁትን ብቻ ሳይሆን የተወሰኑ ነገሮችን ማያያዝ እፈልጋለሁ። ካስሽ ሲጀምር እንዳልኩ ይህ አጀንዳ የማንነት ቆውስ ያላቸው በተወሰኑ ሰዎች እንደነበር ነው የማስታውሰው እንጂ አሁን ያሉት አይነት ጥያቄ የራያ ህዝብ እንዳለው አላቅምም፣ የለውም። አንደኛ ካነጋገራቸው የህገ መንግስት የታሪክም የጂኦግራፊም የተወሰነ ሊሚቴሽን ያለው ይመስለኛል፣ ውስንነት ያለው ይመስለኛል። ህገ መንግስቱን ብንወስድ በህገ መንግስቱ መሰረት ወደ ፌዴሬሽን ምክር ቤት ከመድረሱ በፊት ማንነት ጉዳይ የሚታየው በክልል ምክር ቤት ነው ነው ህገ መንግስቱ የሚለው፣ እንደዛ ነው። ወደ ክልል ምክር ቤት ይቀርባል። የክልል ምክር ቤት ያየዋል። ከክልል ምክር ቤት በኋላ ወይም ደግሞ እዛ መልስ ካላገኘና ወደ ላይ መሄድ ከፈለገ ይሄዳል። ይሄው ነው አካሄዱ። ወደ ትግራይ ምክር ቤት ራያ የሚባል ማንነት አልመጣም። ምክንያቱም የራያ ህዝብ በትግራዋይነቱ የሚኮራ ነው ነው መልሱ። ኩሩ ትግራዋይ ስለሆነ ራያ ይሄ ጥያቄ ወደዛም አልሄደም፣ ጥያቄ መሆን አይችልም ነው ጂኦግራፊም ከሆነ ኦሮሞነት አንስተው ስለነበር ኦሮሞና ትግራይ የሚዋሰኑት አልወሀ ነው አልወሀ ነው። እነሱ እንደሚሉት የኦሮሞነቱ ወደዛ ይመጣል ወይ አይመጣም ሌላ አከራካሪ ነገር ሊሆን ይችላል። የትግራይ ወሰን አልዋሃ ነው። የአሁኑ ደቡብ ትግራይ ብቻ ሳይሆን ሌሎቹ የሰሜን ወሎ ክፍል የሆኑትም ያጠቃልላል ትግራይ ነው። የታሪክ ውስንነት አለው አገላለጻቸው። ያልኩት ራስ ስዩም መንገሻ እንደገለጹት በጽሁፍም በታሪክ መጽሐፍት ላይ እንዳለ በሀምሳ ስድስት እስከ ሀምሳ ስምንት ባለው ጊዜ በሀምሳ ስድስት ይመስለኛል ካልተሳሳትኩ ኃይለሥላሴ ከቀዳማዊ ወያኔ ላይ የነበራቸውን ሁኔታ መሰረት በማድረግ ትግራዋይን ለማከፋፈል ደቡብ ትግራይ ወደ አማራ ወደሚባለው ወደዛ ወስደውታል። ይሄ አጭር ጊዜ ታሪክ ነው። ይሄ ደግሞ በአንድ ለመኖር ተብሎ አልዋሃ ምላሽ የሚባለውን ቀረና፣ የአሁኑ ደቡብ ትግራይ ያቺ ሽጉጥ የምትመስለዋን ትግራይ ካርታ ይዘን ቀረን። በታችኛው በኩልም ለማልሞ ምላሽ ነው፣ እሱም ቀረ። ይሄ ሁሉ የቀረው አብሮ ለመኖር ተብሎ የተተው እንጂ የራያ ህዝብ ወንድም አለኝ አማራ ተብሎ የተካለለ እሱን አንጡልኝ ይል እንደሆነ እንጂ አሁንም እየታገለ ያለው ለዛ ነው። ህዝቤን አግኝቻለሁ እያለ ያለ እኮ የራያ ወጣት ነው። ስለዚህ ኦሮሞ እና ትግራይ የትግል አጋሮች ናቸው። ፌዴራሊዝም የሚባል ሲስተም የሚያገናኛቸው በባህላቸው፣ በማንነታቸው፣ በቋንቋቸው መኖርና መስራት የሚፈልጉና ተጨቁነው የኖሩ አንድ አጀንዳ ያላቸው የትግል አጋሮች ናቸው እና ሊለያዩም አይችሉም። ድንበራቸውም እንደገለጽኩት ነው። የራያ አባቶች ብለው የገለጹት ግን ስህተት ነው። ዶክተር ሀይሌ አረፋይኔ በሳውዘርን ክሮስ ዩኒቨርሲቲ አስተማሪና ተመራማሪ፣ ወይዘሮ ኤልሳ ዘውዴ ወልዱ የሰብአዊ መብቶች አንቂ፣ ስለ ቃለ ምልልሱ እናመሰግናለን። መልካም፣ በጣም እናመሰግናለን። ካሶሽ፣ እኔም እንግዲህ እድሉ ስለሰጠኝ በጣም አመሰግናለሁ። ዶክተር ሀይሌ ወንድሜንም እንግዲህ እዚህ ስለተሳተፍን አብረን፣ እርስዎንም በጣም አመሰግናለሁ። ታንክ ዩ፣ አመሰግናለሁ።